የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚያስተላልፍላችሁ የሐሙስ ምሽት ስርጭታችን ጀመረ። የአውሮፓ ኅብረት ለመጀመሪያ ጊዜ የሹማን ሽልማት በኢትዮጵያ አበረከተ። የሰብአዊ መብቶች ስራን የበለጠ ለማስፋፋት፣ ለማጠናከር፣ ለማሳደግ እና ሰብአዊ መብቶች የተከበረበት ሰብአዊ መብቶች ባህል የሆኑባት አገር በኢትዮጵያችን ውስጥ ለማየት እንድንችል ለሰብአዊ መብቶች ስራና ና ለሰብአዊ መብት ሰራተኞች ድጋፍና እውቅና መስጠት ጥሩ እርምጃ ነው። ለእኔ እንደተሰጠ ሳይሆን የቆጠርኩት እነዚህ ለሰብአዊ መብት ለሚዋከቡ የሰብአዊ መብት ተሟጋቾች በጠቅላላ በእነሱ ስም እንደተሰጠኝ አድርጌ ነው የቆጠርኩትን። ተሸላሚዎቹ የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለና የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዲሬክተር አቶ ያሬድ ኃይለማርያም ናቸው። በአብይ ርዕሳችን ይቀርባሉ። ይህንና ሌሎችንም በርከት ያሉ የአገር ውስጥና የውጭ ሀገር ዘገባዎችን ይዘን መተናል። ሐሙስ ግንቦት 222016 ዓ ም ክብራትና ክብራን እንደምናመሻችሁ ሳስተናግዳችሁ የማመሻው እንግዲ ወልደነኝ ለዓለም ዜናው አስማማዊየ ነው። በስቱዲዮ ተሰይመዋል። ስርጭቱን ከስቱዲዮ የሚመራልን ኤልያስ አስማረ ነው። የምሽቱ ዋና አዘጋጅ ጽዮን ግርማ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤንስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመት ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድትቆዩ እጋብዛለሁ። አሁን በቅድሚያ ወደ ዓለም ዜናው ሰላም፣ ጤና ያስጥልን። አድማጮቻችንና ተመልካቾቻችን እንደምናምሽታችኋል። የሰዓቱን ዋናና ዜናዎችን ማቀርብላችሁ አስማማየኖ ነኝ። በዛሬው ዜናዎችንም የደቡብ አፍሪካ ምርጫ ቅድመ ውጤቶች ኤኤንሲ አብላጫ ድምፅ አለማግኘቱን በጠቆማቸው ሶስተኛ፣ ዩናይትድ ስቴትስ ድሮን የመን ውስጥ ወደቀ ስለመባሉ እንዲሁም የዓለም ጤና ድርጅት የአጣዳፊ እርዳታ ከባድ የገንዘብ ችግር ላይ መሆኑ መግለጹን የተመለከቱ ዜናዎች ተካቷል። ወደ መጀመሪያው ዜና ሳልፍ፣ የመጀመሪያው ዜናችን የደቡብ አፍሪካ ምርጫን ይመለከታል። ትላንት ረቡዕ ደቡብ አፍሪካ ውስጥ ከተካሄደው አገር አቀፍ ምርጫ እስካሁን የተገኙ ውጤቶች እንደሚጠቁሙት ላለፉት 30 ዓመታት በፓርላማው አብላጫ መቀመጫ ይዞ የኖረው የአፍሪካ ብሔራዊ ኮንግረስ ኤ ኤን ሲ የሚሳካለት አይመስልም። ይህ ከሆነ የአፓርታይት ስርዓቱ ከተወገደ ወዲህ ከፍተኛው ለውጥ ይሆናል። እስካሁን ከ16 ከመቶ የምርጫ ጣቢያዎች በገቡት ቅድመ ውጤቶች መሰረት ኤኤንሲ 42.6 ከመቶውን ድምፅ ያገኘ ሲሆን፣ ዲሞክራሲያዊ ህብረት ፓርቲ 25.8 ከመቶ፣ ማርክሲስቱ የኢኮኖሚ ነጻነት ታጋዮች ፓርቲ 8.5 ከመቶውን ማግኘታቸውን የምርጫ ኮሚሽን መረጃ ያመለክታል። የተሰጡት ድምፆች በሙሉ ተጠናቀው ሲወጡ እስካሁን ከተገኙት ቅድመ ውጤቶች ጋር ተመሳሳይ ከሆኑ ገዢው የአፍሪካ ብሔራዊ ኮንግረስ ከአንድ ወይም ከአንድ በላይ ፓርቲዎች ጋር ጥምረት ለመመስረት ይገደዳል። ይህም በሚቀጥሉት ሳምንታት ወይም ወራት ካሁን ቀደም ታይቶ የማያውቅ የፖለቲካ ትርምስ ሊያስከትል እንደሚችል ተመላክቷል። ዩናይትድ ስቴትስ በሙስና አድራጎት ወይም በሰብአዊ መብት ጥሰት በተወነጀሉ አምስት የዩጋንዳ ከፍተኛ ባለስልጣናት ላይ ማዕቀብ እንደምትጥል ዛሬ ሐሙስ አስታወቀች። በመጠነ ሰፊ የሙስና ተግባር ምክንያት የጉዞ እገዳ ከሚጣልባቸው አራት ባለስልጣናት መካከል አንዷ ባለፈው ወር ብሪታንያ ተመሳሳይ እርምጃ የወሰደችባቸው የዩጋንዳ ፓርላማ አፈ ጉባኤ አኒታ አሞንግ መሆናቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታውቋል። በድህነት የተጎዳው የዩጋንዳ የድንበር ግዛት ካረሞጃ ሚኒስትሮች የነበሩት ሜሪ ጎሪቲ ኪቱቱና፣ አግነስ ናንዱቱ እንዲሁም የቀድሞ የፋይናንስ ሚኒስትር ዴታ አሞስ ሉጎሎቢ ማዕቀብ ከሚጣልባቸው ባለሥልጣናት መካከል መሆናቸውም ተጠቁሟል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ማቱ ሚለር ባወጡት መግለጫ ሶስቱ ሰዎች የመንግስት ሀብት ያላግባብ አውሏል፣ በከፋ ድህነት ለሚኖሩ ማህበረሰቦች የሚገባ ቁሳቁስ ወደ ሌላ አዛውረዋል ብሏቸዋል። ባለሥልጣናቱ የመንግሥት ሥልጣናቸውን ለግል ጥቅማቸው አውሏል ሲሉም ቃል አቀባዩ አክለዋል። ቀድሞ የዩጋንዳ መከላከያ ኃይሎች ምክትል አዛዥ የነበሩት ፒተር ኤልዌሉም በፈጸሟቸው እጅግ አስከፊ የሰብአዊ መብቶች ጥሰቶች ምክንያት ማዕቀብ ተጥሎባቸዋል ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ የመከላከያ ኃይሎች አዛዥ በነበሩበት ወቅት በመከላከያ ኃይሎች በተፈጸሙ የዘፈቀደ ግድያዎች ተሳትፈዋል ብሏቸዋል። በዝርዝሩ የተጠቀሱት የዩጋንዳ ባለሥልጣናት በተዘረዘሩ አድራጎቶቻቸው ምክንያት ከዩናይትድ ስቴትስ እንዳይገቡ መታገዳቸውን ማቲው ሚለር አስታውቀዋል። የሀገሪቱን የዴሞክራሲ ሂደት በማደናቀፍና የተገለሉና ተጋላጭ የሆኑ ማህበረሰቦችን በማፈን ተግባር በተወነጀሉ ሌሎችም በርካታ የዩጋንዳ ባለስልጣናት ላይ የቪዛ እገዳ ለመጣል እቅድ መኖሩን ቃል አቀባዩ አክሎ አመልክተዋል። የግብፅ ፕሬዝዳንት አብዱልፈታህ አልሲሲ በጋዛ ያለውን ጦርነት ለማስቆም ዓለም አቀፍ ማህበረሰብ እንዲረባረብ ጥሪ አቀረቡ የአረብ ሀገራት ቻይና በፍልስጤን ጉዳይ ለምታራምደው ፖሊሲና ቤጂንግ በጋዛ አስቸኳይ የተኩስ አቁም እንዲደረግ እንዲሁም ፍልስጤማውያን ለነፃ አገር የምስረት ሕጋዊ መብታቸውን እንዲከበር ለምታደርገው ቀጣይነት ያለው ድጋፍ ትልቅ አድናቆት አላቸው የዓለም አቀፉ ማኅበረሰብ አባላት በሙሉ እስራኤል የምታካሄደውን አስከፊ ጦርነት ለማስቆም የሞራልና ሕጋዊ ኃላፊነታቸውን እንዲወጡ ጥሬን አቀርባለሁ። ለጋዛ ሰርጥ አስቸኳይና ቀጣይነት ያለው ሰብአዊ እርዳታ እንዲደርስ የእስራኤልን ከበባ ለማስቆምና ፍልስጤማውያንን ከምሬታቸው ለማፈናቀል የሚደረገው ሙከራ ለመቃወም ዓለም አቀፉ ማኅበረሰብ ያለምንም መዘግየት እንዲሠራ እጠይቃለሁ። ፕሬዚዳንት ሺጂፒንግ ለጋዛ ሰብዊ እርዳታ የሚውል 69 ሚሊዮን ዶላርና ለተባበሩት መንግስታት የፍልስጤም ስደተኞች መረጃ ተቋም የሚውል የ3 ሚሊዮን ዶላር ድጋፍ ዛሬ ሐሙስ ይፋ አድርገዋል። ለእስራኤልና ፍልስጤም ቀውስ የሁለቱ መንግስት አስፈላጊነት ላይ ቻይና ያላትን አቋም አጽንኦት ሰጥቶ የተናገሩት ሺ፣ ጦርነት ለዘላለም መቀጠል የለበትም ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው ትላንት ረቡዕ ባደረጉት ንግግር እስራኤል የድረ ጦርነት እቅድ በተቻለ ፍጥነት ያስፈልጋታል ያሉ ሲሆን ያለቅዱ ግን ሁኔታው ወደ ትርምስ ሊያመራ እንደሚችልም ተናግረዋል። አድማጮቻችን የዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በእስራኤል ሐማስ ጦርነት ምክንያት ሁቲ ታጣቂዎች በቀይ ባራ አካባቢ በመርከቦች ላይ የሚያደርሱትን ጥቃት በቀጠሉበት በአሁኑ ወቅት ሶስተኛ የዩናይትድ ስቴትስ ኤምኪው ሪፐር ሰዋል በአውሮፕላን የመን ውስጥ መውደቁ ተገለጸ። ሁቲዎች ታጣቂዎች በየመን በረሃማው ማሪብ ክፍለ ግዛት ድሮኑ ኑካኤብስ ሚሳይል ሲተኮስበት የሚያሳይ ያሉትን የቪዲዮ ምስል ትላንት ሮባ ወጥተዋል። እንደ አውሮፓውያን አቆጣጠር በዚህ በግንቦት ወር ብቻ ተመቶ ተጥሏል የተባለ ሶስተኛ የዩናይትድ ስቴትስ ሰው አልባ አውሮፕላን መሆኑ ነው። የደህንነት ጉዳይ ላይ ስለሚናገሩ ስማቸው እንዳይገለጽ የጠየቁ የዩናይትድ ስቴትስ የመከላከያ ሚኒስቴር ባለሥልጣን ለአሶሲትድ ፕሬስ በሰጡት ቃል የዩናይትድ ስቴትስ ማዕከላዊ እዝ የእንቅስቃሴ ስልጣን ክልል ውስጥ የአየር ኃይላችን አንድም አውሮፕላን አልወደቀም ብለዋል። ዝርዝር ውስጥ ገብተው ለማብራራት ግን ፈቃደኛ አልሆኑም። የዩናይትድ ስቴትስ የማዕከላዊ ደህንነት ድርጅት ሲአይኤ ሪፐር የተባሉትን ድሮኖች በየመን አየር ክልል አሰማርቶ እንደሚያውቅ የሚታመን ሲሆን በጉዳዩ ላይ አስተያየት ለመስጠት ፈቃደኛ እንዳልሆነ አሶሲትድ ፕሬስ ዘግቧል። በመጪው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ተፎካካሪው ዶናልድ ትራምፕ ላይ በተመሰረተው የወንጀል ክስ ፍርድ የሚሰጡት ከዚህ የተውጣጡ ዳኞች ዛሬም ለሁለተኛ ቀን ተሰብስበው እየተነጋገሩ ናቸው። የቀድሞ ፕሬዚዳንት ትራምፕ እንደ አውሮፓውያን አቆጣጠር በ2016 ምርጫ ውጤት ላይ ተጽዕኖ ለማሳደር ብለው ለወሲብ ተዋናይቱ የከፈሉትን የአፍ ማዘጊያ ለመሸሸግ ብለው ወንጀል ፈጽሟል ተብለው በቀረበባቸው ክስ 12 አባላት ያሉት ከህዝብ የተወጣጡ ጣኞች ትናንት ረቡዕ ለአራት ሰዓታት ያህል ተሰብስበው ተነጋግረዋል። ከዚያም የቀድሞ የናሽናል ኢንኳይረር ጋዜጣ አሳታሚ ዴቪድ ፔከር እና በአንድ ወቅት የትራምፕ የፖለቲካ ንግድ ጉዳይ አስፈጻሚ የነበሩት ጠበቃ ማይክል ኮሄን የሰጡትን ቁልፍ የምስክርነት ቃል እና ሰነዶችን እንደገና እንዲቀርብላቸውም ጠይቀዋል። ከህዝብ የተወጣጡ ዳኞች እንደገና ለማድመጥ የጠየቁት የሁለቱን ምስክሮች ዴቪድ ፔከር ና ማይክል ኮን እንደ አውሮፓያን አቆጣጠር በ2015 ዓ ም ከዶናልድ ትራምፕ ጋር ኒውዮርክ በሚገኘው ጽፈት ቤታቸው ስላደርጓቸው ስብሰባዎች የሰጧቸውን የምስክርነት ቃሎች ሲሆን ከሳሽ አቃቢ ህግም የትራምፕ ታወሩ ሴራ ሲሉ ገልጸውታል። አድማጮች በዚህ ርዕሰ ጉዳይ ላይ በመጽሔት ክፍለ ጊዜያችን ዝርዝር ያለ ዘገባ ወደ እናንተ ይደርሳል። በመጨረሻም የዓለም የጤና ድርጅት አጣዳፊ የጤና ቀውሶች ከመበራከታቸው ተያይዞ በተደቀነበት የገንዘብ እጥረት የሕልውና አደጋ ላይ ደርሷል ሲል በገለልተኛ አካል የተጠናቀረ ሪፖርት አስታወቀም። ድርጅቱ ያለበት የገንዘብ እጥረት ከባድ ከመሆኑ የተነሳ እንደ አውሮፓውያን አቆጣጠር ባለፈው ዓመት መጨረሻ ለሰራተኞቹ ደሞዝ የሚያውለው የአስቸኳይ የገንዘብ ድጋፍ አስፈልጎት እንደነበር ያመለከተው ሪፖርቱ አሁንም እስከ ቀጣዩ ሰኔ ወር ደሞዝ ለመክፈል እንዲችል የገንዘብ ድጋፍ መጠየቅ ሳይኖርበት እንደማይቀር በዚህ ሳምንት ጄኔቭ ላይ ከሚከፈተው የድርጅቱ ዓመታዊ ጉባኤ አስቀድሞ የወጣው ሪፖርት ጠቁሟል። የዓለሙ የጤና ተቋም የአጣዳፊ እርዳታ ክፍል እንደ አውሮፓውያን አቆጣጠር ባለፈው 2023 የሱዳን ጦርነትን፣ ቱርክና ሶሪያ ውስጥ የደረሱትን የመሬት ነውጦች፣ የዩክሬንና የጋዛ ጦርነትና ስፋት ያለው የኮሌራ ወረርሽኝን ጨምሮ በዓለም ዙሪያ ለተከሰቱ 72 አጣዳፊ የጤና አደጋዎች ምላሽ መስጠቱ ተመላክቷል። ገለልተኛው ተቆጣጣሪ ኮሚቴ ባወጣው ሪፖርት ሀገሮች የራሳቸውን የዝግጁነት ጥረቶች ለማጠናከር መስራት እንዳለባቸው አሳስቧል። የዓለም የጤና ድርጅትም የሚቀርቡለትን የድጋፍ ጥያቄዎች ለመቋቋም እንዲችል ኃላፊነቶቹን ወደ አገሮቹ ባለስልጣናት የሚያዛውርበትን መንገድ እንዲያሻሽልም ጠቁሟል። የዓለሙ የጤና ድርጅት የአጣዳፊ እርዳታ ክፍል በየጊዜው ለሚነሱ የበሽታ ወረሽኞች ከሚሰጣቸው ምላሽ ሌላ ድርጅቱ ዘላቂ በሆኑ አጣዳፊ የሰብአዊ ረድኤት ጉዳዮች ውስጥ ስለሚኖረው ሚና አዲስ መመሪያ እንደሚያስፈልገው ሪፖርቱ ሀሳብ አቅርቧል። አቅማቸው ደክም ያለ በሆኑ ሀገራት የተፈጥሮ አደጋዎችና ግጭቶች በተበራከቱ ቁጥር በጤና ተቋሙ መርሃ ግብሮች ላይ የህልውና አደጋ ሲል የጠራውን አደጋ እንደሚደቅን ሪፖርቱ አስረድቷል። የአገሮችን አቅም የሚያጠናክር ከሆነ ድርጅቱ ወሳኝ የሆኑ ሥራዎችን ለመቀነስ እንደሚገደድም አያይዞ አሳስቧል። እንደ አውሮፓውያን አቆጣጠር ባለፈው 2023 የዓለም የጤና ድርጅት በንጽጽር የተሟላ በጀት የነበረው የነበረው ሲሆን ይሁን እንጂ የአጣዳፊ የጤና አደጋዎች መርሃ ግብሮች የ411 ሚሊዮን ዶላር እጥረት እንደነበረባቸው ያም ከአጠቃላዩ የድርጅቱ በጀት ሲሶ ገደማ መሆኑ ተጠቁሟል። ተቋሙ በጀቱን በሚመለከት የማሻሻያ እርምጃዎች ወሰደ ሲሆን አባል አገራቱ በቀረበላቸው ሪፖርት ላይ እንደሚነጋገሩም ታውቋል። አድማጮቻችንና ተመልካቾቻችን የምሽቱ ዋና ዋና ዜናዎች እነዚህ ነበሩ። ለቀሪ ዝግጅቶች ወደ እንግዱ ልመልሳችሁ። አስማማው ዋዬ ነው። ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፍላችሁን የአሙስ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸው እንግዲህ እኔ ነኝ። ስርጭቱን ከስቱዲዮ የሚቆጣጠርልን ኤልያስ አስማሬ ነው። የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ፣ የዌብና ማኅበራዊ ሚዲያ ሰናጃችን አበባየው ገበያው፣ የምሽቱ ዋና አዘጋጅ ጽዮን ግርማ። አሁን በቀጥታ ወደ ምሽቱ አብይ ርዕስ ዘገባችን እናልፋለን። የአውሮፓ ህብረት ለመጀመሪያ ጊዜ የሹማን ሽልማት በኢትዮጵያ አበርክቷል። ዶክተር ዳንኤል በቀለና አቶ ያሬድ ኃይለማርያም ጨምሮ ስምንት የሰብአዊ መብት ተሟጋሽ ግለሰቦችና ተቋማት የአውሮፓ ህብረት ሹማን ሽልማት ተበርክቶላቸዋል። በኢትዮጵያ ሲሰጥ ለመጀመሪያ ጊዜ የሆነው ይህ ሽልማት ለሰብአዊ መብቶች፣ ለዲሞክራሲ፣ የህግ በላይነት፣ ለመቻቻልና እኩልነት የላቀ አስተዋጽኦ ላበረከቱ ሰዎች የሚሰጥ ነው። በሽልማት ስነ ስርዓቱ ላይ ንግግር ያደረጉት በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ ህብረቱ ለሰብዓዊ መብት ጉዳዮች ከፍተኛ ትኩረት መስጠቱን እንደሚቀጥል ተናግረዋል። ከተሸላሚዎቹ መካከል የሆኑት የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ሽልማቱ በኢትዮጵያ የሰብአዊ መብት ጥሰቶች በቀጠሉበት ወቅት መበርከቱ ትርጉም እንዳለው ገልጸው የሽግግር ፍትህ እና አገራዊ ምክክር የኢትዮጵያን ችግሮች ለመፍታት ብቸኛ አማራጮች ናቸው ብለዋል። የኢትዮጵያ የሰብአዊ መብት ተሟጋቾች ማዕከል ዋና ዲሬክተር አቶ ያሬድ ኃይለ ማርያምም አስተያየታቸውን ሰጥተውናል። ስነ ስርዓቱን የተከታተለው ኬኔዲ ባተ ያዘጋጀው ዘገባ አለ እንደሚከተለው ይቀርባል። የአውሮፓ ህብረት ለሰብአዊ መብቶች መከበር፣ ለዴሞክራሲ፣ ለመቻቻልና መሰል ተግባራት የላቀ አስተዋጽኦ ላበረከቱ አካላት የሚያበረክተውን የሹማን ሽልማት በኢትዮጵያ ለመጀመሪያ ጊዜ ዛሬ ግንቦት 22 ቀን 2016 ዓ ም አበርክቷል። ዛሬ በህብረቱ ልዑክ መስሪያ ቤት በተካሄደው የሽልማት ስነ ስርዓት ለሰብአዊ መብት መከበር አስተዋጽኦ አድርገዋል የተባሉ ስድስት ግለሰቦች አንድ ድርጅት እና አንድ ቡድን ሽልማቱ ተበርክቶላቸዋል። በሽልማት ስነ ስርዓቱ ላይ ንግግር ያደረጉት በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ የሰብአዊ መብቶች ጉዳይ የአውሮፓ ህብረትን አንድ ከሚያደርጓቸው ዋና ጉዳዮች መካከል መሆኑን ጠቅሰው ህብረቱ በዓለም ደረጃ ለሰብአዊ መብት ጉዳዮች ከፍተኛ ትኩረት መስጠቱን እንደሚቀጥል ተናግረዋል። እኛ አውሮፓውያን በሰብአዊ መብት ጥበቃና ማስተዋወቅ ረገድ ፍጹም አይደለንም። በአውሮፓም ከዚህ አንጻር ብዙ ችግሮች አሉ። ሆኖም ግን በየቀኑ የሰብአዊ መብቶች ጥበቃ ሂደቶቹንና የማስፋፋት ስልቶቹን አጠናክረን እንቀጥላለን። በአውሮፓ ጠንካራ የሰብአዊ መብት ስርዓት እንዲኖር ማረጋገጥ እንፈልጋለን። እንዲሁም ሰብአዊ መብቶችን በሁሉም መርሃ ግብሮቻችን ውስጥ በማካተት ለተቀረው ዓለም ማስፋፋት እንፈልጋለን። በኢትዮጵያም የሰብአዊ መብት መርሃ ግብሮች አሉን። የዛሬው መርሃ ግብርም የዚህ ማዕቀፍ አካልና በሰብአዊ መብት ዙሪያ የሚሰሩ አካላትን ለማበረታታት ያለመ ነው። ከተሸላሚዎቹ መካከል የሆኑት የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ከሰብአዊ መብት አንጻር ኢትዮጵያ አሁን ያለችበትን ሁኔታ በማንሳት ሽልማቱ ልዩ ትርጉም እንዳለው ለአሜሪካ ድምፅ ተናግረዋል። እንግዲህ እንደሚታወቀው በተለይ በኢትዮጵያ ግን ደግሞ ሰፋ ብሎ በዓለም አቀፍ ደረጃም ቢሆን የሰብአዊ መብቶች ሁኔታና የሰብአዊ መብቶች ስራ አደጋ ውስጥ የወደቀበት ጊዜ ላይ ነው ያለነው። ስለዚህ የሰብአዊ መብቶች ስራን የበለጠ ለማስፋፋት፣ ለማጠናከር፣ ለማሳደግና ሰብአዊ መብቶች የተከበረበት ሰብአዊ መብቶች ባህል የሆኑባት አገር በኢትዮጵያችን ውስጥ ለማየት እንድንችል ለሰብአዊ መብቶች ስራና ለሰብአዊ መብት ሰራተኞች ድጋፍና እውቅና መስጠት ጥሩ እርምጃ ነው። ደስ የሚያሰኝ ዜናና የሚያበረታታ ነው ብዬ አምናለሁ። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዲሬክተር ያሬድ ኃይለማርያም ደግሞ ተከታዩም ብለዋል። ለመጀመሪያ ጊዜ ነው ኢትዮጵያ ውስጥ ሲሰጥ። የሹመን ሂውማን ራይትስ አዋርድ የአውሮፓን ዩኒየን የሚሰጠው አዋርድ ነው እና በዚህ በጣም ፈታኝ በሆነ የሰብአዊ መብት ሁኔታ ኢትዮጵያ ውስጥ በጣም አስቸጋሪ ሁኔታ ውስጥ ነው ያለው። በዛው ልክ ደግሞ ለሰብአዊ መብት መሻሻል የሚታገሉ የሚሰሩ ድምጻቸውን የሚያሰሙ ሰዎች ደግሞ ብዙ መከራ ፈተና እስር መሳደድ እየገጠማቸው ነውና፣ በዚህ ወቅት እንዲህ አይነት እውቅና ማግኘት እንዲህ አይነት ሽልማት ለእኔ እንደተሰጠ ሳይሆን የቆጠርኩት እነዚህ ለሰብአዊ መብት ለሚዋከቡ የሰብአዊ መብት ተሟጋቾች በጠቅላላ በእነሱ ስም እንደተሰጠኝ አድርጌ ነው የቆጠርኩት። ኢትዮጵያ ካለችበት ችግር እንድትወጣ በሂደት ላይ የሚገኙት የሽግግር ፍትህና የሀገራዊ ምክክር ብቸኛ አማራጮች መሆናቸውን የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ተናግረዋል። የናሽናል ዳያሎግ ፕሮሰስ የሀገራዊ ምክክር ሂደቱንና የሽግግር ፍትህ ጽንሰ ሀሳብ ማለት ነው። እነዚህ ሁለት ሂደቶች አሁን ኢትዮጵያ ውስጥ ተግባራዊ መደረግ ጀምረዋል። የየራሳቸው ውስንነት ቢኖራቸውም እነዚህ ሁለት ሂደቶች የመጨረሻዎቹና ብቸኛዎቹ አማራጮቻችን እነዚህ ናቸው። ችግሮቻችን የሚፈቱባቸው ወደ ሰላም፣ ወደ ፍትህ፣ ወደ ተረጋጋ ሁኔታ ለመሸጋገር የሚረዳን መንገድ እኔ ይሄ ነው ብዬ አምናለሁ። ከዚህ ውጭም አማራጭ ያለም አይመስለኝም። ምንም እንኳን እነዚህ ሂደቶች ላይ አሁንም ጥርጣሬ ቢኖርም ጉድለት ቢታይባቸውም ከነ ጉድለታቸውም ከነ ድክመታቸውም ቢሆን በነዚህ ሂደቶች ውስጥ መሳተፍና እነዚህን ሂደቶች ትርጉም እንዲሰጡ ማድረግ ነው ያለብን። ስለዚህ ለፍትህም፣ ለሰብአዊ መብትም፣ ለሰላምም፣ ለዘለቄታ መረጋጋትምና ለልማትም፣ ለእድገትም፣ ለኢትዮጵያ እነዚህ ሁለት በጣም አስፈላጊ ሂደቶች ስለሆኑ ኢትዮጵያውያን በሙሉ በነዚህ ሂደቶች ውስጥ ትርጉም ያለው ተሳትፎ ለማድረግ ጥረት ማድረግ አለብን ብዬ አምናለው። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዲሬክተር ያሬድ ኃይለ ማርያም ደግሞ በውጊያ ላይ የሚገኙ ኃይሎች ወደ ውይይት መምጣት እንዳለባቸው መክረዋል። ከሁለት ቀን በፊት የኢትዮጵያ ሰብአዊ መብት ኮሚሽን ያወጣውን ሪፖርት ለተመለከተ ሰው ኢትዮጵያ በምን አይነት ሁኔታ ውስጥ እንዳለች ቁልጭ አድርጎ ያሳያል። የታጠቁ ኃይሎች የመንግስት ታጣቂዎችን ጨምሮ ንጹሐን ዜጎችን በምን አይነት ሁኔታ ኢላማ አድርገው እንደሚጎዱ፣ እንደሚያጠቁ ያሳያል እና ከዚህ ደግሞ ብቸኛ ልንለወጣ የምንችልበት መንገድ ሰላም ማምጣት ከተቻለ ነው እና የኮሚሽኑም እንዳቀረበው በግልጽ እንዳቀረበው ጥሪ በአስቸኳይ በግጭት ውስጥ ያሉ አካላቶች የተኩስ አቁም አድርገው ወደ ሰላም ድርድር እንዲመጡ መንግስት ለሁሉም የፖለቲካ ችግሮች ጉልበትን፣ ኃይልን የመጨረሻ እና ብቸኛ አማራጭ አድርጎ የሄደበት መንገድ እንደማያዋጣ ተረድቶ ለሰላም ዝም ብሎ በቴሌቪዥን ከሚደረጉ ጥሪዎች ያለፈ እውነተኛ ኮሚትመንት ማሳየት አለበት። የሆርሙድ የሴቶች ማህበር መሪ ጋሪ ኢስማኤል ዩሱፍ ከሶማሌ ክልል፣ የአፍሪካ ቀንድ የሰብአዊ መብቶች ሊግ መስራች ጌቱ ሳቀታ፣ የፈንዲቃ ባህል ማዕከል መስራች መላኩ በላይ እና የቁም ለአካባቢ ሊቀመንበር መልካሙ ኦጎ ከዶክተር ዳንኤል እና አቶ ያሬድ በተጨማሪ ሽልማቱ የተበረከተላቸው ግለሰቦች ናቸው። የኢትዮጵያ የህግ ባለሙያ ሴቶች ማህበር በተቋም ደረጃ እንዲሁም በሰብአዊ መብቶች ስራዎቻቸው ምክንያት በእስር ቤት ውስጥ ወይም በስደት ላይ የሚገኙና ይህንን ሽልማት በአካል ተገኝተው መቀበል ያልቻሉ የተባሉ ኢትዮጵያውያን የሰብአዊ መብቶች ተሟጋቾች በሙሉ ደግሞ በቡድን ተሸልመዋል። ከሁለተኛው የዓለም ጦርነት በኋላ ዳግም መሰል ጦርነቶች እንዳይከሰቱ አውሮፓንና ዓለምን ሊያስተሳስሩ የሚችሉ እንደ አውሮፓ ህብረትና ኔቶ ያሉ የአውሮፓውያንና የትራንስአትላንቲክ ተቋማትን በመገንባት ጉልህ አስተዋጽኦ በነበራቸው የፈረንሳይ ፖለቲከኛ ሮበርት ሹማን የተሰየመው የሹማን ሽልማት የተጀመረው እንደ አውሮፓውያኑ በ2017 ነው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬኔዲ አባተን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የሀሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ተመድ በምዕራብ ጎንደር ዞን የሱዳን ፍልሰተኞች ወቅታዊ ሁኔታ እንደሚያሳስበው አስታወቀ ይላል ቀጣዩ ዘገባ። በአማራ ክልል ምዕራብ ጎንደር ዞን አውላላ መጠለያ ጣቢያ የሚገኙ ሱዳናውያን ፍልሰተኞች የገጠማቸው ችግር እንዳሳሰበው የተባበሩት መንግስታት ድርጅት በድጋሚ አስታውቋል። ፍልሰተኞቹ አውላላ ከተሰኘው የተባበሩት መንግስታት ጣቢያ ለቀው በመውጣት በመንገድ ዳሪ እየኖሩ ያሉት በተደጋጋሚ በታጣቂዎች የሚደርስባቸውን ጥቃት በመሸሽ እንደሆነ ተናግረዋል። ዘገባው የኤፍፒ ነው። አሉላ ከበደ ያቀርበዋል። ቁጥራቸው አንድ ሺህ የሚደርስ የሱዳን ፍልሰተኞች በአማራ ክልል ምዕራብ ጎንደር ዞን የሚገኘውን አውላላ የተባለ የተባበሩት መንግስታት ድርጅት መጠለያ ጣቢያ ለቀው በመውጣት አውራ ጎዳና ላይ መኖር ከጀመሩ አንድ ወር ተቆጥሯል። በትጥቅ የታገዘ ዘረፋና እገታ እየተፈጸመባቸው እንደሚገኝ እንዲሁም በመጠለያ ጣቢያው ተኩስ እየተከፈተባቸው እንደሆነ የሚገልጹት ፍልሰተኞቹ ደህንነት እንደማይሰማቸው በመግለጽ ከመጠለያ ጣቢያው ርቀው መሸሻቸውን ያስረዳሉ። ትላንት በጉዳዩ ላይ መግለጫ ያወጣውና የረሃብ አድማ ላይ ያሉ ፍልሰተኞች መኖራቸውን የገለጸው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር ሁኔታው ያሳስበኛል ሲል በድጋሚ አስታውቋል። የፍልሰተኞቹን የደህንነት ስጋት እንደሚረዳ ገልጾ ከመንገድ ዳር ሆነው ተቃውሟቸውን ማሰማታቸው፣ በአደገኛ ደረጃ ንጽህናው በተጓደለ ሁኔታ ውስጥ መኖራቸውንና አንዳንዶቹም የረሃብ አድማ መጀመራቸው የደህንነታቸውን ሁኔታ ይበልጥ አሳሳቢ ያደርገዋል ብለዋል። ከሱዳን ድንበር ሰባ ኪሎ ሜትሮች ርቀት ላይ ወደሚገኙት አውላላና ኩመር የተባሉ የመንግስታቱ ድርጅት መጠለያ ጣቢያዎች የገቡት ፍልሰተኞች በሁለቱ የሱዳን ተፋላሚ ጀኔራሎች መካከል በቀጠለው ጦርነት ወደ ኢትዮጵያ ለመሻገር የተገደዱ ናቸው። አንድ የእርዳታ ሰራተኛ ባለፈው ሳምንት አርብ መገደሉን ያስታወቀው ኮሚሽኑ በአማራ ክልል በመከላከያ ኃይልና በፋኖ ታጣቂዎች መካከል ከቀጠለው ግጭት ጋር በተያያዘ በአካባቢው ያለው የጸጥታ ሁኔታ ለሠራተኞቹም ጭምር እንደሚያሰጋው አመልክቷል። በዩናይት ስቴትስ ኦሬገን ክፍለ ግዛት መሠረቱን ያደረገ ለትርፍ ያልቆመ የሕክምና ቡድን መኪና አሽከርካሪ በአካባቢው ሲያሽከረክረው በነበረ መኪና ላይ በተከፈተ ተኩስ ሕይወቱ ማለፉን ድርጅቱ በያዝነው ሳምንት አረጋግጧል። በሰሜን ጎንደር ዞን ከሚገኙት የኩመርና አውላላ መጠለያ ጣቢያዎች ከአንድ ሺህ በላይ የሱዳን ስደተኞች አካባቢውን ለቀው መውጣታቸው አንድ ሰው መገደሉን በመጠለያ ጣቢያው ተጠልለው የሚገኙ ኤርትራውያን ስደተኞችን ጠቅሰን ከቀናት በፊት መዘገባችን ይታወሳል። ኮሚሽኑ በአውላላ መጠለያ ጣቢያ የውሃ የጤናና፣ ሌሎችም አገልግሎቶች እንደሚገኙ አስታውቆ ፍልሰተኞቹ ወደ መጠለያ ጣቢያው እንዲመለሱም ጠይቋል። የኩመር መጠለያ ጣቢያ ከሱዳንና ከኤርትራ እንዲሁም ከደቡብ ሱዳን የመጡ ቁጥራቸው ስድስት ሺህ የሚደርስ ፍልሰተኞችን ሲያስተናግድ የአውላላ መጠለያ ደግሞ ሁለት ሺህ የሚሆኑ በአብዛኛውም ከሱዳንና ከደቡብ ሱዳን የመጡ ፍልሰተኞችን እንደያዘ ታውቋል። ኢትዮጵያ በአሁኑ ወቅት 1.8 ሚሊዮን ፍልሰተኞችን በማስተናገድ ላይ ስትሆን በአፍሪካ ብዛት ያላቸው ፍልሰተኞችን በማስተናገድ ከኡጋንዳ ቀጥሎ በሁለተኛ ደረጃ ላይ ትገኛለች። ስርጭታችን በመቀጠል ላይ ነው ክብራትና ክብራን በቀጣዩ ዘገባ ደግሞ ወደ ደቡብ አፍሪካ ምርጫ እናመራለን ኤኤንሲ በምርጫው እየቀናው እንዳልሆነ ቀድመው የወጡ ውጤቶች እያመለከቱ ነው በደቡብ አፍሪካ ለ30 ዓመታት በገዢ ፓርቲነት የቆየው የአፍሪካ ብሔራዊ ኮንግረስ ኤኤንሲ በፓርላማው በበላይነት እንደማይቀጥል ቀድመው የወጡ የምርጫ ውጤቶች በማመልከት ላይ ናቸው የትላንቱ የደቡብ አፍሪካ ምርጫ ከአፓርታይድ አገዛዝ ፍጻሜ ወዲህ የፖለቲካ ለውጥን ያስከተለ ምርጫ እንደሆነ በመናገር ላይ ነው። ሀብታሙ ስዩም የባለሙያ አስተያየት በማካተት ያጠናቀረው ዘገባ እንደሚከተለው ይቀርባል። ደቡብ አፍሪካ የዛሬ 30 ዓመት ከቀለሙ የመድልዎ አስተዳደር አፓርታይድ ተላቃ ለመጀመሪያ ጊዜ ሀገራዊ ምርጫ ካከናወነች ወዲህ ግለት የተሞላበት ፉክክር የተስተናገደበትን ምርጫ በትናንትነው ዕለት አከናውናለች። 16 ከመቶ ከሆኑት የምርጫ ጣቢያዎች እስካሁን የተገኘው ውጤት እንዳመላክተው ኤኤንሲ 42.6 በመቶ ድምፅ ሲያገኝ ዲሞክራቲክ አልያንስ የተባለው ፓርቲ ደግሞ 25.8 በመቶ አግኝቷል። ማርክሲስት ኢኮኖሚክ ፍሪደም የተሰኘው ፓርቲ ደግሞ 8.5 በመቶ እንዳገኘ ከምርጫ ኮሚሽኑ የወጡ አሃዞች ያመላክታሉ። የዘንድሮ ምርጫ ከቀደምት ዓመታት ልዩ የሚያደርጉት ምክንያቱ ሲተነተኑ ሰንብተዋል። ከቪኦኤዋ ዊንታ ኪዳኔ ጋር ቆይታ ያደረጉት በአገሪቱ ውስጥ የሚገኘው ኬፕ ፔንሱላ ዩኒቨርሲቲ ኦፍ ቴክኖሎጂ የጋዜጠኝነት መርሃ ግብር ኃላፊ የሆኑት እና የደቡብ አፍሪካን ፖለቲካ በቅርበት የሚከታተሉት ዶክተር ሄርሞን ዕቁባ ሚካኤል የዘንድሮ ምርጫ ቀደምት ስድስት ምርጫዎችን ያሸንፈው የብሔራዊ የአፍሪካ ኮንግረስ ኤኤንሲ ፓርቲን ገናናነት ሊያበቃ የመቻሉ እድል አንደኛው ምክንያት መሆኑን ያስረዳሉ። ኤኤንሲ ሁልጊዜ ከአምሳ ፐርሰንት በላይ ያመጣ ነበር በምርጫው ብዙ ልዩነት ነበረው ከዴሞክራቲክ አላያንስ፣ ከዛም ቀጥሎ የተመሰረተ ፓርቲ ኢኤፍኤፍ። ግን አሁን የተለየ የሚያደርገው የቀድሞው ፕሬዚደንት ጃኮብ ዙማን እንኮንቶ ወሲዝወ ፓርቲ ወይም ኤምኬ የሚባል ፓርቲ መስርተዋል እና እርሶም የኤኤንሲ አባል ነው የነበሩ ከኤኤንሲ ወጥቶ አሁን የራሳቸውን ፓርቲ ስለጀመሩ ብዙ ሰው ኤምኬ ፓርቲ ነው መምረጥ ይችላል እና ስጋቱ ኤኤንሲ ለመጀመሪያ ጊዜ ከዘጠና አራት አፓርታይድ ከወደቀ በኋላ ማለት ነው መጀመሪያ አሁን ትንሽ ኤኤንሲ ስጋት ያለው ይመስለኛል ስልሳ ሁለት ሚሊዮን ገደማ ህዝብ ያላት ደቡብ አፍሪካ በተፈጥሮ ሀብት የታደለች ሀገር ናት። ይሁንና ከበረከቶቿ በቅጡ ሳትጠቀም ስለመቅረቷ ይባስ ብሎ ኢኮኖሚዋን በሚገዳደሩ ፈተናዎች ምክንያት መሠረታዊ አገልግሎቶቿ እየታጎሉ ስለመሆናቸው ሲነገርም ሰንብተዋል። በዘንድሮ ምርጫ የሀገሪቱን ፓርላማ አብላጭ ወንበር የሚቆጣጠረው ፓርቲ የቤት ስራም መሰል ችግሮችን መቅረፍ እንደሚሆን ዶክተር ሄርሞን ዕቁባ ሚካኤል ይናገራሉ። ይህ ሀገር ብዙ ስራ እንደሌለ ይታወቃል። ሰላሳ ሁለት ከመቶ የሳውዝ አፍሪካ ህዝብ ስራ የለውም። ሌላም ይህ ሰርቪስ ደሊቨሪ የሚሉት የአገልግሎት ችግርም አለ። ሌላም የሙስና ችግር፣ ሌላም የኤሌክትሪሲቲ ችግርም ነበር። አሁን እንኳ ያለፈ ሶስት ወር የኤሌክትሪክ ችግር አልነበረንም። ከምርጫው የተያያዘ ይመስላል። እና አሁን በጣም በጣም ኤኤንሲ ብዙ ስራ ያለው ይመስለኛል። ምክንያቱም እንደዚህ ከቀጠለ አሁን አርባ ሶስት ከመቶ ከደረሰ ከዛም በታች ሊሄድ ይችላል ማለት ነው። እና ይህ ስራ መፍጠር አለበት ለምንም ብለው ሌላ፣ ይህ የኤሌክትሪክ ችግርም መፍታት አለባቸው። ይህ የሙስና ችግርም መፈታት አለበት። እና ብዙ ስራ ያላቸው ይመስለኛል የኤኤንሲ። በቅድሚያ የወጡ እየወጡ ያሉ ውጤቶች የመጨረሻውን ውጤት የሚወክሉ ከሆነ የአፍሪካ ብሔራዊ ኮንግረስ ኤንሲ ከአንድ ወይንም ከአንድ በላይ ፓርቲዎች ጋር በጋራ መንግስት ለመመስረት ሊገደድ ይችላል ተብሏል። ይህም በመጪዎቹ ሳምንታትና ወራት ከዚህ በፊት ያልታየ ፖለቲካዊ ትርምስ ሊፈጥር ይችላልም እየተባለ ነው። ኤንሲ እንደ ከዚህ ቀደሙ እንዳሻው እንዳይሆን የሚያደርግ ሲሆን የውስጥ ፖለቲካ ሽኩቻው የመንግስት አስተዳደር ውጤታማ እንዳይሆንም ሊያደርግ እንደሚችል ተንታኞች በመናገር ላይ ናቸው። በደቡብ አፍሪካ ሕግ መሰረት አዲስ የሚቋቋመው ሸንጎ ፕሬዚደንቱን ይመርጣል። ኤንሲ አሁንም አብላጫ መቀመጫ ያለው ፓርቲ ሊሆን ስለሚችል መሪው ሰሪል ራማፎሳ የሀገሪቱ ፕሬዚደንት ሁኖ ሊቀጥሉ ይችላሉ። በከዋዛሉ ናታል የቀድሞ ፕሬዚደንት ጄኮብ ዙማ ያቋቋሙት አዲስ ፓርቲ ከፍተ ኛ ድምፅን በማግኘት ላይ ነው ተብሏል። የዙማ ፓርቲ እስካሁን ከተቆጠረው ድምፅ 42 ነጥብ ሰባት በመቶን ሲያገኝ ኤንሲ ደግሞ 21 ነጥብ 4 በመቶ እንዳገኘ ተነግሯል። በሕጉ መሠረት ምርጫ ኮሚሽኑ በሰባት ቀናት ውስጥ ውጤቱን ያሳውቃል። ወደ 28 ሚሊዮን የሚጠጉ የሀገሪቱ ዜጎች በዘንድሮ ምርጫ ተመዝግበዋል። ከማለዳ ጀምሮ በትምህርት ቤቶች ማኅበራዊ ማዕከላትና ጊዜያዊ ዳሶች ውስጥ በተዋቀሩ የምርጫ ጣቢያዎች ተገኝተው ድምፃቸውንም ሰጥተዋል። ቀጣዩ ዘገባ ደግሞ በዚህ በአሜሪካ በመካሄድ ላይ ያለውን የምርጫ ዘመቻ ይመለከታል። የዩናይትድ ስቴትስ ፕሬዚደንታዊ ዘመቻ በትራምፕ ክስ ሂደት ተውጠዋል ይለናል ዘገባው። የዩናይትድ ስቴትሱን ፕሬዚደንታዊ ዕጩው ዶናልድ ትራምፕን የወንጀል ክስ ጉዳይ የሚዳኞች፣ ከህዝብ የተወጣጡ ዳኛዎች በሚሰጡት ፍርድ ዙሪያ እየተነጋገሩ ነው። ትራምፕ በ2016ቱ ምርጫ ውጤት ላይ ተጽዕኖ ለማሳደር በማሰብ ለአንድ ኢትዮጵያዊ ተዋናይ ለአፍ ማዘጊያ የፈጸሙትን ክፍያ ለመሸሸግ የማጭበርበር ወንጀል ፈጽመዋል በሚል ነው የተከሰሱት። የዘንድሮው የምርጫ ዘመቻዎችም ከኒውዮርኩ ፍርድ ቤት ውጭ ቀጥለዋል። የአሜሪካ ድምፅ ዘጋቢ ስካት ስተርንስ ያጠናቀረው ሲያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። ካለፉት ስድስት ሳምንታት የበዛውን ጊዜ ዶናልድ ትራምፕ የተወነጀሉበትን ክስ ለፖለቲካ ዓላማ ሲባል የተፈጸመ ነው በሚል ቅሬታ ሲያሰሙበት ነው የቆዩት። በሀገራችን ታሪክ እንዲህ ያለ ነገር ታይቶ አያውቅም። የለየለት የማጭበርበር ድርጊት ነው። ከአሁን ቀደም ታይቶ በማይታወቅ ደረጃ እየተፈጸመ ያለ የምርጫ ጣልቃ ገብነት ነው። የፕሬዝዳንት ጆ ባይደን ዘመቻ በአንጻሩ በአብዛኛው በተቀናቃኛቸው የክስ ሂደት ጉዳይ ላይ አስተያየት ከመስጠት ተቆጥቦ ቆይቷል። የሲኒማ ተዋናዊው ሮበርት ዲኒሮ ከችሎቱ አቅራቢያ ካለ ስፍራ ለባይደን ዘመቻ ድጋፍ መግለጫ ሲሰጥ እስከታየበት እስከያዝነው ሳምንት ድረስ ትራምፕ በ2016 ምርጫ ሲወዳደሩ እንደ ቀልድ ነበር የታየው። ይህ መሳቂያ የሆነ ሰው ፕሬዚደንት ለመሆን እየተወዳደረ ነው? አይ ፈጽሞ የማይሆን ነገር ነበር የተባለው። ጨካኝና አምባገነን እስኪሆኑ ድረስ በቁም ነገር ያልተወሰዱ ሌሎች ጅሎች የፈጸሙትን አስመልክቶ ታሪክ ያስተማረንን ዘንግተናል። ትረምፕን በተመለከተ ያን መሰል ስህተት እንዳንሠራ ሁለተኛ እድል አግኝተናል። አሁን ማንም እንደያኔው ሁኔታውን እንደ ቀልዳይቶ እየሳቀ አይደለም። የትራምፕ አማካሪ ጄሰን ሚለር በበኩላቸው ይህ የሚያሳየው ትራምፕ ከመነሻው አንስቶ ትክክል እንደነበሩ ነው ይላሉ። ይኸው የባይደን ሰዎች በመጨረሻው ያደረጉት ለወራት ፖለቲካ ከዚህ የፍርድ ሂደት ጋር ምንም ግንኙነት የለውም ሲሉ ሰንብተው የፕሬዝደንት ትራምፕ ጉዳይ በሚታይበት ቀን የታችኛው መንሃተን ወደ ተባለው ችሎቱ ወደሚገኝበት ስፍራ በመምጣት የምርጫ ዘመቻቸውን አድርገዋል። ዲኒሮ ለባይደን የምርጫ ዘመቻ የሰራው አዲስ ማስታወቂያ ትራምፕ በ2020 ምርጫ ከተሸነፉበት ጊዜ አንስቶ የዲኒሮን ቃል ለመጠቀምም የለየላቸው መሆኑንና እየጨመረ የመጣውን አደገኛ የስልጣን ጥማቸውን ያሳያል ይላል። ይኸው አሁን ዳግም የምረጡኝ ዘመቻ ይዘዋል። በአሁኑ ግን አምባገነን ለመሆንና ሕገ መንግሥቱን ለማፍረስ እየዛቱ ጭምር ነው። እኔ ካልተመረጥኩ ደም ያፋስሳል። ትራምፕ መበቀል ይፈልጋሉ። እናም ያን ለማሳካት ምንም ነገር ከማድረግ አይመለሱም። ጆ ባይደን ነኝ። በዚህ ማስታወቂያ የቀረበውን ሐሳብ እደግፋለሁ። የትራምፕ የምርጫ ዘመቻ በበኩሉ ባይደን በሥራቸው የታየውን ውድቀት ለመሸፋፈንና መራጮችን ለማዘናጋት እየሞከሩ ነው ይላል። የምርጫ ዘመቻው ቃል አቀባይ ካሮሊን ሌቪት ለዚህ ምክንያቱ ጆ ባይደን ደካማ መሆናቸው ነው። አሳዛኝ ሰው ናቸው። የፍትህ ስርዓታችንን ዓላማቸውን ለማሳካት መሳሪያ አድርገው በተጠቀሙበት መንገድ ብቻ ሳይሆን በሰፊው ክፍት አድርገው በተዉት ድንበራችን አሸባሪዎችና፣ ወንጀለኞች ህገወጥ ሰዎች ሰርገው እንዲገቡና በዚህች ሀገር ላይ መጠነ ሰፊ ወረራ እንዲፈጽሙ እያደረጉ ባሉት ድርጊት ጭምር ለዲሞክራሲ ስርዓታችን ስጋት ሆነዋል። ኢኮኖሚያችን በከፋ ሁኔታ ላይ ነው ያለው። ወደ ሶስተኛው የዓለም ጦርነት እያመራን ነው። እነዚህ እውነተኛ አሜሪካውያን የሚጨነቁባቸው ጉዳዮች ናቸው። የፒቢኤሱ ኒውስ አወር የተባለው ፕሮግራም የኤንፒአር ራዲዮና ማሪስት የተባለው የህዝብ አስተያየት ገምጋሚ ተቋም በጋራ ያካሄዱት የህዝብ አስተያየት ግምገማ እንደጠቆመው የሚበዙት አሜሪካውያን መራጮች የክስ ሂደቱን እየተከታተሉ አይደሉም። ከህዝብ የተውጣጡት ዳኞች ታዲያ ትራምፕን በወንጀል ተከሰው የቀረቡ የመጀመሪያው የአሜሪካ ፕሬዚዳንት ሆነው ከወንጀሉ ነፃ ያደርጓቸው አሊያም ለፕሬዚዳንታዊ ምርጫ የሚወዳደሩ ፈጽመዋል በሚል በቀረበባቸው ክስ የሚጠየቁ ወንጀለኛ ያደርጓቸው እንደሆን የሚወስነውን ብይን ለመስጠት በመጨረሻዎቹ ደቂቃዎች ስራ ተጠምደዋል። አሉላ ከበደን ለጥንቅሩ አመሰግናለሁ። ክብራትና ክብራን፣ የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ጥንቅራችን በኢትዮጵያ የሚታየው የሰላም እጦት በአፍሪካ ቀንድ የጋረጠውን ስጋት ይመለከታል። ኢትዮጵያ ውስጥ በተለያዩ የአገሪቱ ክፍሎች እየተከሰቱ ያሉ ግጭቶች ከጊዜ ወደ ጊዜ እየተባባሱ መቀጠላቸውን ባለሙያዎች ይናገራሉ። በተለይም ግጭት ባለባቸው ክልሎች የመንግስት የጸጥታ ስርዓት ተደራሽነት መዳከሙ ዜጎችን ለጠለፋ፣ ለስርቆትና ዝርፊያ የባስ ብሎም ሕይወት እስከ ማጣት ለሚደርሱ ጥቃቶች ተጋላጭ እንዳደረጋቸው በተደጋጋሚ ይነገራል። ለመሆኑ የሰላም እጦት በአገሪቱ ምጣኔ ሀብትና በአፍሪካ ቀንድ ደህንነት ላይ የጋረጠው አደጋ ምን ይመስላል? ስትል ኤደን ገረመው የመብቶችና ዲሞክራሲ እድገት ማዕከል ካርድ ኢትዮጵያ ዲሬክተር የሆኑት አቶ በፍቃዱ ኃይሉና በኢትዮጵያ የኢኮኖሚክስ ማህበር ከፍተኛ ተመራማሪ የሆኑትን ዶክተር አረጋ ሽሜትን አነጋግራ ተከታዩን ዘገባ አሰናድታለች። የዩናይትድ ስቴትስ ውጭ ጉዳይ ቢሮ በጎርጎሮ ሳያኑ ሐምሌ 31 2023 ወደ ኢትዮጵያ የሚጓዙ ዜጎች ጉዟቸው ተገቢ መሆኑን ቆም ብለው እንዲያጤኑ የሚያሳስብ ሶስተኛ ደረጃ ማስጠንቀቂያ አውጥቷል። በኢትዮጵያ ካሉ የድንበር አዋሳኝ ከተሞች በተጨማሪም በስምንት ክልሎች ድንገት የሚገነፍሉ አመጽና ግጭቶች ወንጀል፣ ሽብርተኝነት፣ ጠለፋና የኮሚኒኬሽን መቆራረጦች መኖራቸው ለዚህ ውሳኔ በምክንያትነት ሰፍሯል። ይህም በሀገሪቱ የቱሪዝም ዘርፍ ላይ ትልቅ ጠባሳ የጣለ ነው። የመብቶችና ዴሞክራሲ እድገት ማዕከል ዳይሬክተር አቶ በፍቃዱ ኃይሉ የሰላም እጦት ሀገሪቱን ከፍተኛ ለሆነ የምጣኔ ሀብትና የዲሞክራሲ እጦት አጋልጧታል ይላሉ። በብዛት የሚከታተለው የተባበሩት መንግስታት የሰብአዊ ዳታዎች ጉዳይ ቦቻ የሚባለው በየጊዜው የሚያወጣው አክሰሲቢሊቲ ሪፖርት አለ። ተደራሽ ናቸው ወይ አይደሉም ወይ የሚለው ላይ ነው። በጊዜ ጊዜ ይቀያየር እንጂ ቦታ አንዳንድ ጊዜ ጭራሽ ተደራሽ አይሆንም፣ ሌላ ጊዜ ደግሞ ሌላ ቦታ ሊሆን ይችላል እና እነዚህ እንግዲህ ትልልቆቹ ሶስቱ ክልሎች ማለትም ኦሮሚያ፣ አማራና ሶማሌ ክልል ማለት ነው። እንዲሁም ትግራይ፣ ቤኒሻንጉል ጉሙዝ፣ ጋምቤላ የመሳሰሉትን ክልሎች የሚያዳርስ ወደ እነዚህ አካባቢዎች አትሂዱ፣ ከሄዳችሁም ከፍተኛ ጥንቃቄ አድርጉ የሚሉ ማስጠንቀቂያዎች ኤምባሲዎችም በዚህ ዓለም አቀፍ የተባበሩት መንግስታት ኤጀንሲዎችን ማመቅኝነት እንትን እያለ ነው። በሰብአዊ መብቶች በዴሞክራታይዜሽን ላይ በሰባ በሰላም ግንባታ ላይ እንደሚሰራ ሰው ከዚህ በላይ በጣም የሚያሳስብ ነገር የለም። በመሰረቱ አንድ መንግስት ዋነኛ ኃላፊነቱ ሰላምና መረጋጋትን ማስፈን ነው። ሰላምና መረጋጋት በሌለበት ሁኔታ ሰብአዊ መብቶች አይከበሩም፣ ዲሞክራሲያዊ ስርዓት መዘርጋት አይቻልም፣ ሶሻል ወርደር ወይም ማህበራዊ ስርዓት ይናዳል። የሀገሪቱ የሰላም እጦት ቀውስ ከፍተኛ የሆነ ምጣኔ ሀብታዊ ጉዳት እያስከተለ መሆኑን የኢትዮጵያ ኢኮኖሚስቶች ማህበር ከፍተኛ ተመራማሪ ዶክተር አረጋ ሹመቴም ያረጋግጣሉ። ለመረጋጋቱ ያለው በዋናነት ኢትዮጵያ የግብርና ምርት ትልቁን ድርሻ አምጣች የሚባሉት ኦሮሚያ ክልል፣ አማራ ክልል ናቸው። እነዚህ ክልሎች ሰባ አምስት ፐርሰንት አካባቢ የሚጠቀሙ የግብርና ከዛ በላይ የሚሆነውን የግብርና ምርት የሚያመርቱት ክልል ናቸው። እንደ አለመታደሉ ነው ደግሞ አለመረጋጋቱ እንደዚህ አካባቢ ነው እየበዛና እየበረከት ያለው። ይሄ ምንድን ነው? አንደኛ ራሱ አምራች አይሉ የሚባለው ግጭቱና አለመረጋጋቱ እርሱን ቀጥታ ስለሚነካው የመጀመሪያው ተጎ የሚጎዳ ነው። ሁለተኛው ደግሞ የተመረጡ ምርቶች ጉዳት ይደርስባቸዋል፣ ይቃጠላሉ፣ ይወድማል። ሁለተኛው አቅጣጫ ይህ ነው። ሶስተኛው ደግሞ የተመረጡ ምርቶች ጉዳቱንም አልፈው እንኳን ከተመረጡ በኋላ ወደ ተጠቃሚው እንዳይደርሱ መንግሥት ትራንስፖርቶች እንደልብ አለመገኘታቸው፣ መዘጋታቸው ወደ ማዕከላዊ ገበያው እንዳይቀርቡ እያደረጋቸው በመሆኑ ማለት ነው። ዶክተር አረጋ አያይዘውም ሀገሪቱ ቅድሚያ መስጠት የሌለባት ፕሮጀክቶች ላይ ማተኮሯ ይባስ ብሎም ግጭት ውስጥ መሆኗ ለስራ አጥነት፣ ለዋጋ ግሽበትና ቀጥተኛ የሆነ የውጭ መዋለ ንዋይ የፍሰት እጥረት እንዳጋለጣት ይገልጻሉ። በግጭትና ለመረጋጋቷ ገንጎረኝ ባባሰበት ምክንያት አንዱ ቅድመ ሁኔታ ስለሚበላሽ ማንም የውጭ ባለሀብት ወደ ሀገሩ ገብቶ ኢንቨስት ማድረግ አይፈልግም፣ በዚህ ባለች ተማል። ስለዚህ ይሄም ሌላው የኢኮኖሚው ክፍል ነው በእጅጉ ከሚጎዱት አንዱ የፎሬን ዳይሬክት ኢንቨስትመንት ወይም የውጭ ቀጥተኛ ኢንቨስትመንት። እነዚህ እንደ ዋና ዋና ነፃን እንጂ ለምሳሌ የመንግስት የበጀት መቃወስ ሁሉ አንዱ ምክንያት በጀቱ ጊዜ ይቃወሳል ካልሽ አንደኛ የወጪ አቅጣጫውን ያጣምምበታል ወይም ያዞርበታል፣ ሌላኛው ደግሞ ገቢ እንዳይሰበስብ ማለት ለምሳሌ ዘንድሮ ትልልቆቹ ክልሎች ገቢ መሰብሰብ አልቻሉ። በሰጥፎው በጀት አመት ክልል ግማሽን ፐርሰንት የተሰበሰበ አይመስለኝ ኦሮሚያ ክልልም እንደዚህ ታክስ የምንለውን አልሰበሰቡም። ማለት የመንግስት የበጀት ጉለቱ በእጅ ጊዜ ባሴዳ ማለት እንደሚታወቀው የሁለት ሺህ ስድስት በጀት አመት በጠደቀ ጊዜ ሀያ አምስት ፐርሰንት ወይ ሀያ ስድስት ፐርሰንት የሚሆኑ የሀገሪቱ በጀት ለጦርነት ጉዳት ማቋቋሚያ ለተያያዥ ወጪዎችና ለብድር መክፈያ ነው የተባለው። ይሄ ማለት ይሄ ጦርነት እየተራዘመ ሄደ ማለት የመንግስት የበጀት አቅጣጫው ከካፒታል በጀት ነቅሎ ወደ ሪከረንት በጀት ወደ ምርታማ ወደ አልሆነው የበጀት አቅጣጫ እያዘነበለ ይሄዳል ማለት። የመብቶችና ዲሞክራሲ ልማት ማዕከል ካርድ ኢትዮጵያ ዳይሬክተር አቶ በፍቃዱ ኃይሉ ይህ ግጭትን ተከትሎ የመጣ ስራ አጥነትና ምጣኔ ሀብታዊ ችግር በሀገሪቱና ብሎም በምስራቅ አፍሪካ ጭምር የሰብአዊ ቀውስ ሊያስከትል እንደሚችል ይናገራሉ። የኢትዮጵያ ግጭቶች ስናያቸው ከጊዜ ወደ ጊዜ እየተባባሱና እየከፉ የሚመጡ ይመስላል። ኢትዮጵያ አንደኛ በአፍሪካ ሁለተኛ የህዝብ ብዛት ያላት በጣም ትልቅ ሀገር ነች። ኢንተርናል የፖለቲካል ዳይናሚክሱን በጣም ውስብስብ ነው። ታሪካዊ ፋይዳዋም በጣም ወሳኝ ነው። በምስራቅ አፍሪካ ውስጥ የሰላም እና መረጋጋት ዋነኛ አንከር ተደርጋ ነበር የምትወሰደ በአለም አቀፍ ኮሚኒቲ ሳይቀር ማለት ነው። ምክንያቱም እስከ ቅርብ ጊዜ ድረስ ኢትዮጵያ በጣም የሰላም አስከባሪ ወታደሮችን በተለያዩ የአፍሪካ ሀገራት እስከ ማሰማራት ድረስ የምትታወቅ ሀገር ነበረች። አሁን ግን አንደኛ ራሷ የችግር ምንጭ፣ የስደተኞች ምንጭ ልትሆን ትችላለች። ከዛም ውጭ ደግሞ የኢትዮጵያ ህብረተሰብ ከጎረቤት ሀገራት ህብረተሰብ ጋር በጣም የተሳሰረ ነው። ለምሳሌ ደቡብ ሱዳን ያለው የኒዌር ማህበረሰብ እና የጋምቤላ ውስጥ ያሉ የሚኖር ማህበረሰቦች አንድ አይነት ቋንቋ፣ አንድ አይነት ባህላዊና ስነ ልቦናዊ ትስስር ያላቸው ናቸው። ኦሮሚያን በኩል እንደዚህ ልታገኝ ትችላለች። እና ዙሪያውን ብትዞሪ ከጎረቤት ሀገራት ጋር ያለን ቁርኝት በጣም ስር የሰደደ ነው እና የኢትዮጵያ ሰላም ማጣት የጊዜ ጉዳይ ነው እንጂ የጎረቤት ሀገራትን ሰላም ማጣት የሚያስከትል ነገር። በተለያዩ የኢትዮጵያ ክልሎች ፖለቲካ ጥያቄ በማንሳት በውጊያ ላይ ከሚገኙ አካላት ውጪ ለሚፈጸሙ የአፈና እገታና ስርቆት ወንጀሎች የፌዴራል መንግስት ቁርጠኝነት ባለው ሁኔታ እርምጃ ለመውሰድ ተነሳሽነት የለውም የሚል ቅሬታ ከተለያዩ ዜጎች በተደጋጋሚ ይሰማል። ይሁን እንጂ አቶ በፍቃዱ ለዚህ ምክንያቱ የተነሳሽነት ጉድለት ሳይሆን አዲሱ የብልጽግና መንግስት ራሱን በማደራጀት እና በተለያዩ ግጭቶች በመጠመዱ የተነሳ የመጣ የአቀምጦት ነው ይላሉ። አንድ ሀገራ መንግስት ውስጥ ቅማጭ መንግስት ሞኖፖሊ ቫይለንስ ወይም ደግሞ የነውጥ ሀይል የበላይነት ቁጥጥር ሊኖረው ይገባል እና የኢትዮጵያ መንግስትም ይህንን የሚጠላ አይመስል፣ ለምሳሌ ፋኖ የሚባሉትን ሀይሎች እንዲሁም የሸኔ ብሎ የሚጠራቸውን የኦሮሚያ ሀይሎችም ወይም ሌሎች በሙሉ ሙሉ ለሙሉ ተቆጣጥሮ ብቸኛው የሀይል ወይም የነውጥ ሀይል የበላይነትን መቆጣጠር የሚጠላ አይመስለኝም። ስለዚህ መንግስት ራሱ አንድ ተዋናይ ነው። በዚህ ምክንያቱም ነገርየው ስልጣን፣ ኤለመንታል ስልጣን እንቆጣጠራለን የሚሉና ነው። ስልጣን መቆጣጠር ያለብኝ እኔ ነኝ፣ በምርጫ የመጣሁት እኔ ነኝ ብሎ ነው የሚከራከረው። ስለዚህ ተዋናይ ስለሆነ ነገር ግን ማሸነፍ ስላልቻለ ነው ይሄ የሚሆነው ብዬ ነው የማስበው እንጂ የቁርጠኝነት ማጣት አይመስልኝ። አቶ በፍቃዱ የኢትዮጵያ መንግስት ግልጽ የሆኑ ውይይቶችና ምክክሮች ያለማድረግ የአመራር ልምዱ ዜጎች መንግስትን እንዲጠራጠሩና የደህንነት ስሜት እንዳይኖራቸው የሚያደርግ ሕጸጽ መሆኑንም ጠቁመዋል። ከዚህ በፊት የኢትዮጵያ መንግስት ወይም የብልጽግና መንግስት የሚከተለውን አመራር ስታይል ፓተርናሊስቲክ ወይም ደግሞ የወላጆን ያሳዳጊ ዘዬ ብዬ ገልጮ ነበር። ይህንን ያልኩበት ምክንያት ምንድን ነው? ወላጆች ልጆቻቸውን ሳይነግሯቸው የሚያደርጉትን ነገር ኤክስፕሌን ሳያደርጉ ወይም ማብራራት ሳይጠበቅባቸው እንዲያምኗቸው ይጠበቃል። ስለዚህ መንግስት ምንም አይነት ግልጽነት ማብራሪያ ሳያደርግና ዜጎቹን ሳያሳትፍ እኔም ማድረግላችሁን አምናችሁ ተቀበሉ በቅንነትና በበጎ አላማንም አደርግላቸው የሚል አዝማሚያ ይከተላል። ለምሳሌ የልዩ ኃይሎች መፍረስ ለአማራ አይ ቲንክ ዋናው ትርገር ፖይንት ነበር ይመስለኛል። የልዩ ኃይሎች መፍረስ ላይ ግልጽ ውይይትና ከዛ ቀጥሎ የሚከተለውን አካሄድ የማሳወቅ አዝማሚያ አልታየም። ተደጋጋሚ በርካታ ስህተቶች ሲፈጸሙ ነበር። ስለዚህ ማለት ዜጎች መንግስትን ማመን ተቀዳሚ ኃላፊነታቸው ወይም ስራቸው አይደለም። መንግስት ምጥርጥር አለበት። ለዜጎች አብራርቶና አሳምኖ ነው የሚሆን ፖሊሲ የሚሆን ተግባር መፈጸም ያለበት። የአሜሪካ ድምፅ ያነጋገራቸው የምጣኔ ሀብት ከፍተኛ ተመራማሪ ባለሙያው ዶክተር አረጋሹ መቴ የኢትዮጵያ ምጣኔ ሀብት ቀውስ ከፍተኛ የሆነ የስርዓት ቁጥር በመፍጠር ከምስራቅ አፍሪካ አልፎ ወደ አውሮፓ ሊሻገር የሚችል የፍልሰት ችግር ሊያጋለጥ ይችላል ይላሉ። ለምሳሌ በኢትዮጵያ አሁን መንግስት መሪ የሆኑ ሀገራዊ ምክክር የሚባል አንድ ኢኒሼቲቭ አለ። እንዲሁም ደግሞ የሽግግር ፍትህ የሚባል ኢኒሼቲቮች አሉ። እነዚህ ነገሮች በጣም አስፈላጊ ናቸው። በተለይ ሁን እንዳለፈ ግን የተወሰነ ፍትህና ሪስቶሬቲቭ ጀስቲስ ነው የሚባለው፣ መልሶ የመገንባት ፍትህ አግኝተን የምንሄድበት እድል ይሰጡናል። ነገር ግን እነዚህ ሂደቶች ምን ያህል ሀቀኝነት አለባቸው ስንል በፖለቲካ ፓርቲዎችም በተለያዩ የፖለቲካ ተዋናዮችም ቢሆን ሁሉ እምነት የለም። ምክንያቱም ሀቀኝነት በመንግስትም በሌሎች ተዋናዮች ዘንድ በተለይ መንግስት መንግስት መድረስ ከሆኑ ድረስ የለም እንጂ እነዚህን ሁለት ኢንስትሩመንቶች መጠቀም ይቻል ነበር። ዞሮ ዞሮ መንግስት ላይ ትልቁ ሸክም ቢኖርም ሌሎች ተዋናዮች የራሳቸውን ድርሻ የላቸውም ማለት አይደለም። የፌደራል መንግስት አለ፣ የክልል መንግስታት የራሳቸው የተወሰነ ዲግሪ አውቶኖሚ አላቸው፣ የራሳቸው መዋቅር አላቸው ወዘተ። እንዲሁም ደግሞ የትጥቅ ትግልን የመረጡ የተለያዩ ተዋናዮችን ቢሆኑ በሰላማዊ መንገድ የኢትዮጵያ ችግር እንዲፈታ የራሳቸውን አስተዋጽኦ ማድረግ አለባቸው። ስለዚህ መጀመሪያ ከሀገራዊ ምክክሉ ይሁን ከሽግግር ፍትሑ በፊት በእኔ በኩል የፖለቲካ እርቅ ወይም ምርቃ ፖለቲካ ያስፈልጋል ብዬ አስባለሁ። የተለያዩ የማህበረሰብ ክፍሎችን እያንቀሳቀሱ ያሉ እና በነውጥ እየተሳተፉ ያሉ፣ በነውጥ የማይሳተፉ የፖለቲካ ኃይሎች መጀመሪያ የፖለቲካ ድርድር ማድረግ አለባቸው። ከዛ በዛ ፖለቲካ ድርድር መሰረት አትሊስት የሀገራዊ ምክክር እና የሽግግር ፍትህ የሚመሩት ተቋሞች እንዴት ነፃና ገለልተኛ ሆኖ ከዚህ ከገባንበት ማጥ ውስጥ ወጥተን ወደ አዲስ ምዕራፍ እንሸጋገር የሚለው ላይ በጠነሰፊ ሁሉን አካታች አቀኝነት የተሞላበት የፖለቲካ እርምጃ ያስፈልጋል ብያምናለሁ። በኢትዮጵያ እስካለፈው መስከረም ወር ድረስ ሁለት ነጥብ ዘጠኝ ሚሊዮን ሰዎች ከመኖሪያ ቀያቸው በግጭት ምክንያት ሲፈናቀሉ አንድ መቶ አርባ አንድ ሺህ የሚሆኑ ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች በጎረቤት ሀገራት እንደሚገኙ የመንግስታቱ ድርጅት የሰብአዊ ጉዳዮችን ጠቅሶ ሂውማን ራይትስ ዋች በጥቅምት 24ት ሁለት ሺ አስራ ስድስት ባወጣው ሪፖርቱ አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ደንገረመው ከዋሽንግተን ዲሲ ከዋሽንግተን ዲሲ ስርጭታችን በመቀጠል ላይ ነው። ፖሊስ በቅርቡ የፈጠራ ታሪኮችን እውነተኛ በማስመሰል ማህበረሰቡን ሲያሳስቱ የነበሩ ያላቸውን 11 ዩቲዩበሮች በቁጥጥር ስር ያዋለ ሲሆን ተጨማሪ ሰዎችን በቁጥጥር ስር የመዋሉ ስራ ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ለአሜሪካ ድምፅ ተናግረዋል። ዩቱበሮቹ ሲያቀርቡት የነበረው ነገር በጣም አስደንግጦኛል፣ የሚሉት የቤተሰብ አማካሪና ሞሽን የማማከር ስልጠና ድርጅት ስራ አስኪያጅ አቶ ብርሃኑ ራቦ በበኩላቸው ሁኔታው ሊስተካከል የሚችለው በአቅራቢዎች ብቻ ሳይሆን ተመልካቾች ከተሳትፈውና ከድጋፍ ሲታቀቡ ብቻ ነው ብለዋል። ደረጀ ደስታ ዝርዝሩን ይዘዋል። ዛሬ ማህበራዊ ሚዲያው ገንዘብ ስለሚያስገኝ የኢትዮጵያውያንን ልብ ማሳዘን የሚችል ነገር መሰራጨት ከጀመረ ቆይቷል ይላሉ የቤተሰብ አማካሪና ሞሽን የማማከርና ስልጠና ድርጅት ስራ አስኪያጅ አቶ ብርሃኑ ራቦ። ይህም ሆኖ ግን ይህ የአሁኑ እጅግ በጣም ያስደነገጣቸው መሆኑን ይናገራሉ። በተለያየ መንገድ የዋ ገር የሆነ ሊረዳ የሚችልን የኢትዮጵያንን ልብ የሚያበላሽ የሚያሻፍት ሳይጎዱ ተጎዳን ሳይጠቁ ተጠቃን። እንደገና ደግሞ በሌላ በኩል ውሸት ጆሮአችንን ጭው ያደረገ በጣም ያስደነገጠን ቃላት ያጣንለት መናገር ሁሉ ያቃተንና ማን ይድረስልን አቤት ወዴት እንበል ብለን ታፍነን ቁጭ ባልንበት ዩቲዩበሮቹ አንዳንዶቹም አስቀድሞ ወጥተው ይቅርታ ሲጠይቁ የኢትዮጵያን ሕዝብ አስቀይም ያለው ሰው አሳስቶኝ ነው፣ አክቲንግ ነው ብሎኝ ነው። እንደዚህ ደጋግሞ አሁን ሰማን እንጂ ከዚህም በፊት በጣም አስደንጋጭ ዶሮ ጭው የሚያደርጉ ከኢትዮጵያዊ በጭራሽ የማይጠበቅ ነውረኛ ድርጊት ሲፈጽሙ ቆይተዋል። በግልጽ በአደባባይ የወጡ ማለት ነው። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ይሄ ከማህበረሰባችን አኗኗርና ወግ የተለየ ብቻ ሳይሆን አንዳንዴ እነዚህ ግለሰቦች የትኛው ማህበረሰብ ውስጥ ነው የሚኖሩት በማለት ይጠይቃሉ። ቀደም ሲል ከተገለጹት በተጨማሪ ፖሊስ በቁጥጥር ስር ያዋላቸው ሌሎች ሰዎች ስለመኖራቸው በሰጡት መልስ እርምጃው የሚቀጥል መሆኑንም በመግለጽ ያስጠነቅቃሉ። ማህበረሰባችን፣ ወግ፣ ሃይማኖት፣ ባህል ከተለያዩ ከአኗኗራችን ከማህበራዊ እንቅስቃሴያችን ጋር እጅግ ስም የተቃረነ አንዳንድ ጊዜ እነዚህ ግለሰቦች የትኛው ማህበረሰብ ውስጥ ነው ያደጉት ብለን እስከ መጠየቅ እንድንደርስ ያደረጉ አጸያፊ የሆኑ የፈጠራ ታሪኮችን ነበረ ሲያሰራችሁ የከረሙት ና ከዚህ በኋላ ይሄ አይነት አካሄድ ብዙ የሚያዋጣ አይደለም። በዚህ አይነት መልኩ ማህበረሰባችን ለተለያዩ ማህበራዊና ስነልቦናዊ ጉዳቶች እንዲዳረግም አንፈቅድም። ወንጀል ነው። ስለዚህ ከዛ አንጻር የምንጠይቅበትን አግባብ አጠናሳይ ነው የምንቀጥል መሆኑም ሌሎች ያልተያዙትን ጭምር እንዲገ ሊነገሩ እስካሁን ምን ያህል ሰዎች ታስረዋል? እስካሁን ወደ አስራ አንድ የሚሆኑ ግለሰቦች ያው ከጊዜው ጋር ከቁጥሩ ጋር አንዳንዱም እንግዲህ ገና የሚያዙም አሉ። በመረጃዎችን በሚመጡ መረጃዎችን ወይም የሚመጡ መረጃዎችን ጭምር መነሻ አድርገን እንቅስቃሴ እያደረግን ቁጥሩ ሊጨምርም ሊቀንስም የሚችልበት ሁኔታ ሊኖር ይችላል። አሁንም በሚመጡልን መረጃዎች አሁንም ያልቀያል አንዳንድ ግለሰቦች እንዳሉ መረጃዎች እየመጡ ነው። ሰብሰብ አድርገን እንግዲህ ወደፊት በእነሱ ላይ በህግ አግባብ የሚወሰንባቸውንም ጭምር ለህዝቡ ግልጽ የምናደርግ ነው የሚሆ በቁጥጥር ስር የዋሉት በህዝብ ተደጋጋሚ ጥቆማና ግፊት መሆኑን የህዝብ ግንኙነት ኃላፊው ይናገራሉ። ያው ይሄ ችግር አሁን የመጣ አይደለም፣ ቀደም ሲል የነበረ ነው። በተለያዩ ጊዜቶች የተለያዩ ሰዎች በተለያየ አማራጭ አቤቱታቸውን ሲያቀርቡ ነበረ። በማህበራዊ ሚዲያዎችም ጭምር በመደበኛዎች ሚዲያ ጭምር ይሄ ለማህበረሰብ ወግና ባህል ፍጹም ተጣራሚ የሆኑም በተለይ በተለይ ደግሞ ሀሰተኛ የሆኑ ነገሮችን እየተመረቁ ገንዘብ ለማግኘት ሲሉ ህብረተሰቦች ሲያደናግሩ የቆዩ ናቸው። በተለያየ ጊዜ የተለያዩ ግለሰቦች የሚሰጧቸውን አስተያየት ግምት ውስጥ በማስገባት በተለያዩ ሚዲያዎች የሚገለጹ ትክክል አይደሉም የሚሉ ሀሳቦችን ተገንዝበው ወደ ትክክለኛ መስመር መምጣት ይጠበቅባቸው ነበረ። ግን ያው ጆሮ ዳባ ልበስ ብለው እንደሰማችሁት በተለያዩ ሚዲያዎች ላይ እጅግ በጣም በተሌለኛ አብሾች እንኳን ድርጊቱን እንደ ሀሳቡን ማሰቡ በራሱ እንኳን መናገሩ ማሰቡ ራሱ እጅግ በጣም አጸያፊ በሆነበት ማህበረሰብ ውስጥ ያው አሁንም ለመድገሙ በጣም የሚከብድ የሆኑ ነገሮችን ያው በድምፅም ሰምተናል። በቪዲዮዎችም ጭምር እያስደገፉ እያሰራጩ ህዝብን የሚያደናግሩ ዩቱበሮች ናቸው በቁጥጥር ስር የዋሉት። ኮማንደሩ እኩይ ሲሉ የገለጹትን ስራ ሲሰሩ የኖሩት ግለሰቦች በተባራሪነት ሳይሆን ስራዬ ብለው ቤት ተከራይተው እንደ ተቋም ራሳቸው አደራጅተው መሆኑን በመጥቀስ በቁጥጥር ስር ከዋሉበት ሁኔታና ሂደት ጋር በማያያዝ ገልጻሉ። በጣም የሚገርመው ነገር እንደዚህ አይነት እኩይ ተግባር ለመፈጸም ቤት ተከራይተው ደስ እንደ ስራ የተለያዩ የሚዲያ ማቴሪያሎችን አሟልተው ካሜራዎችን አሟልተውም ጭምር ነበር። ይህም ስራ ሲሰሩ የነበሩት እንግዲህ ከህብረተሰቡ በተለያየ አቅጣጫ የሚመጡ መረጃዎችን መነሻ በማድረግ ፖሊስ በመጀመሪያ ያደረገው ነገር መረጃ የማሰናሰብ ስራ ነው ያደረገው። ግለሰቦቹ በህዝብ ጥቆማ ነው እንግዲህ በፖሊስ ቁጥጥር ስር የዋሉት በካፍ ከተማ ፖሊስ መንበያ ነው ጉዳያቸው እየተጣራ ያለው። በቁጥጥር ስር ከዋሉት መካከል እንግዲህ መቅደስ መብራቱ መኮንን የተባለች ግለሰብ ሮሄ፣ ልዩነት፣ ጣዕም፣ አዲስ ዓለም፣ ዘይቤ፣ ህይወት፣ እይታ እና ዮኒ ህይወት የተባሉ የዩቲዩበሮች ገጾችን በመክፈት በስራ አስኪያጅነት አስኪያጅነትም ጭምር ስትመራ የነበረች ነች። እንግዲህ እ ዮኒት ህይወት የተባለችዋ በጣም የሚገርመው ብሩክ ወርቁ ቤታሰብ የተባለ ግለሰብ ደግሞ ገጾችን በምክትል ስራ አስኪያጅነት እና በአስተባባሪ ስመራ የነበረ ሲሆን እናትና ይላበር በቀለ ኢየሩሳሌም፣ አስመርና ምህረት ና ምህረት ያሲን ጋር የተባሉት ግለሰቦች ደግሞ በፕሮግራም አቀናባሪነት እንዲሁም፣ ናትናኤል ዮሐንስ አሸሚ በካሜራ ባለሙያነት የነበሩ ናቸው። እንግዲህ ከላይ የጠቀሱት ግለሰቦችን በቁጥጥር ስር ለማዋል ቀደም ሲል እንደገለጽብልን የተለያዩ መረጃዎችን ስናስባስብ ቆይተናል። በመጨረሻም ተከራይተው በሚሰሩበት ህንፃ ስምንተኛ ፎቅ የየካ ክፍለ ከተማ ላይ ስምንተኛ ና አስራ ሶስተኛ ፎቅ በሚገኘ ቢሯቸው ላይ በህግ አግባብ የተደረገ ምርመራ የፈጠራ ወሬም ለመቅረጽና ለማሰራጨት ከሚጠቀሙ ቸው የኤሌክትሮኒክስ እቃዎች ጋር ነው በቁጥጥር ስር ያሉት። ዩቱበሮቹ የሚያቀርቧቸው ዝግጅቶች እጅግ አስደንጋጭ ደረጃ ላይ ደርሰው እንደነበረ የገለጹት አቶ ብርሃኑ በተወሰደው እርምጃ መርካታቸውን ይናገራሉ። በጣም በጣም የደነገጥ ነው። ከመደንገጥ ብዛት መናገር ሁሉ አልቻልንም። ዝም ነው ያልነው። የፍትህ አካላት ቁጥጥር ስር አውሏቸዋል ሲባል ግን እንደው የመጀመሪያው ትንሽዬ እርምጃ ናት እንጂ ከነሱም የከፉ ሌሎችም በብዛት ሚዲያውን አጥለቅልቀው በግልጽ ቀ ሙሉ ሲሳደቡ ብልግና ነገር ካፋቸው ሲወጣ ይውላሉና፣ እኛ በተደረገው እጅግ ብንደነግጥም በተወሰደው እርምጃ ግን እኔ በበኩሌ በጣም ረክቻለሁ። ፖሊስ በወሰደው እርምጃ ከህዝብ ያገኘው አስተያየትና ድጋፍ ከፍተኛ መሆኑን የህዝብ ግንኙነት ኃላፊው ኮማንደር ማርቆስ ይገልጻሉ። በዚህም ምክንያት በጣም ጥሩ የሆኑ አስተያየቶች ወደ ፖሊስ እየመጡ ነው። በለጠፍነውም ዜና እንደገና በስልክም በአካልም ጭምር እየመጡ ስራችንን እያደነቁ በዚሁ መቀጠል እንዳለበት እና ሰው በከፍተኛ ሁኔታ እየተጎዳበት በተለይ ልጆች ያሏቸው ወላጆች ልጆቻችንም የት ሄደን እናሳድግ ምን ውስጥ እንክሰት ከሚሉ ድረስ በጣም የተማረሩበት ጉዳይ መሆኑንና ይሄ ግን መብረድ እንደሌለበት ተጠናክሮ መቀጠል እንዳለበት ከዛም ባሻገር ህብረተሰቡም ደግሞ ፖሊስ ለሚሰራው ስራ ድጋፍ መስጠት እንደሚጠበቅበትም ጭምር አስተያየት እየሰጡ ነው ያሉበት ሁኔታ አለ። መንግስት የወሰደው እርምጃ እሳቸውን የሚያረካ መሆኑን ቢገልጹም በቂ ነው ብለው የማይወስዱበትንም ምክንያት አቶ ብርሃኑ ራቦ ተለው ያስረዳሉ። ገና ይቀራል እውነት መንግስት ቁጥጥር ስር አውሏቸዋለሁ የሚለው ነገር በዜናም ሰምተናል። በተለያየ መንገድ በዚህ በኩል መንግስት አጠናክሮ እንዲቀጥልበትና እኛ እንደዚህ ሚዲያ አገኘን ብለው አፍ የምንከፍትበት መንገድ አገኘን ብለው የኢትዮጵያንን ስነ ልቦና የሚቀጠቅጡ የኢትዮጵያንን ስነ ልቦና የሚሰብሩ አንገት የሚያስደፉ አሁን ከባህር በጭልፋ ነው በማንኪያ አሁንም አሉ በስፋት መንግስት፣ ሌላም ያገባኛል የሚል የሚዲያ አካላትም ሌሎችም፣ ሁሉም ዜጋ፣ ሁሉም ባለድርሻ አካላት ተረባርቦ እነዚህ ነውረኞች ባለማየት፣ ባለመውደድ፣ ባለማጋራት፣ ኮመንት ባለማድረግ ቅስማቸውን ሰብረን ከማህበራዊ ሚዲያ እንዲወጡ የምናደርግበት ዘመቻ ቢከፈት መፍትሄ ይሆናል ብዬ አስባለሁ። በማህበራዊ ሚዲያው ላይ የሚታዩ በርካታ ነገሮች ከመደበኛው አውድና ስነምግባር ውጪ በመሆን ለማ ማህበረሰቡም ለሀገርም የማይጠቅሙ ናቸው ብዬ አስባለሁ። ይላሉ አቶ ብርሃኑ። ሚዲያው በሙሉ በጣም የምንሰራቸው ከዲሲፕሊን የወጣ ከስነ ስርዓት የወጣ ለምሳሌ የመከላከያ ልብሶችን ለብሶ የሚሰሩ አሉ። የፌዴራል ፖሊስ ልብሶችን ሰር ለብሶ የሚሰሩ ስራዎች አሉ። ከሃይማኖት ጋር አያይዞ የማይገናኙ ጽንፎችን፣ ለአገር ዋጋ የሌለውን ለአገር የማይጠቅመውን ነገር በብዛት የሚሰሩ አሉ እና እንግዲህ ቶሎ ብለን ነቅተን መፍትሄ ማናመጣ የተሰራበት ከሆነ በገንዘብ እየሰከሩ በላይክ እና ሼር እየሰከሩ እኔ ብቻ ነኝ አዋቂ ብለው አዋቂዎቹን ጆሮ ጭው እያደረጉ ዜጎቻችን ጆሮ ጭው እያደረጉ ተስፋ እንድንቆርጥ መኖር እንድንጠላ የሚያደርጉ ናቸው ብዬ አስባለሁ በእኔ በኩል። አቶ ብርሃኑ ሁኔታው ሊስተካከል የሚችለው በዩቱበሮች ወይም አቅራቢዎች ብቻ ሳይሆን ተመልካቾችም ከተሳትፎና ድጋፍ ሲታቀቡ ብቻ ነው ይላሉ። አለመታደል ሆነን ብዙ ተመልካች ያለው በአሁኑ ጊዜ ኢትዮጵያኖች በሚሰሩት ማህበራዊ ሚዲያ ላይ ብዙ ተመልካች፣ ብዙ ተከታይ ያለው ጽንፍ የረገጡ ስድቦችን አንዱ አንዱን የሚያዋርድበት፣ የሚያናንቅበት አንዱ አንዱን ከሰውነት ዲሁማናይዜሽን የሚባለው ሰውን ለማጥቃት ስትፈል i my gonna ከሰውነት ተራ ነው የምታወጣው። ሰዎችን ዲሁማናይዝ ማድረግ መሪ ሊሆን ይችላል፣ ግለሰብ ሊሆን ይችላል። ከሰውነት ተራ አውጥቶ ሌላ ስመለጠፍ፣ ማዋረድ፣ ማሳነት፣ በስድብ ከኛ በጭራሽ የማይጠበቁ እነዚህ በጣም ብዙ ተከታይ አላቸው። ብዙ ብዙ ተከታዮች ወይም ደግሞ ተመልካቾች ይወዷቸዋል፣ ይወዷቸዋል፣ ያጋሯቸዋል፣ ሼር ያደርጋሉ፣ ላይክ ያደርጋሉ፣ ኮሜንት ያደርጋሉ። በብዛት ግር ብሎ ሰዎች የሚያዩት እንዲህ አይነት ሚዲያዎች ሆኗል እንዲህ ያሉ ሚዲያዎችን ደግሞ ከጀርባ ሆኖ የሚያንቀሳቅሰው ትልቁ ነገር አቶ ብርሃኑ እንደሚሉት ገንዘብ ነው። ይሄ ሲሆን ደግሞ ገንዘብ ያስገኛል ማለት ነው። ገንዘብ ስለሚያስገኝ፣ አሁን ገንዘብ ግልጽ ወጥቶ የነገሰበት ዘመን ነው። ለገንዘብ እየተገዛ ነው የሰው ልጅ። ለገንዘብ ብሎ አገር ድምጥማጧ ቢጠፋ ጉዳዩ አይደለም። አሁን የሰው ልጅ ለአገር ለገንዘብ ብሎ ሴት ልጅ ብትዋረድ፣ ወንድ ልጅ ቢዋረድ ባህላችን ቢረክስ ሃይማኖታችን ቢዋረድ ጉዳዩ እስከ አለማውን ደረጃ ደርሰናል። አሁንና መታቀብ ያለበት ቪዲዮውን የሚሰራው ብቻ ሳይሆን ቪዲዮም የሚመለከተው ያለ እውቀትም የሚመለከት አለ። ለምሳሌ ዲስላይክ እንኳን ቢያደርግ ለዛ ሰው ዋጋ እየሰጠ እንደሆነ አያቅም ሰው በአብዘኛው። አቶ ብርሃኑ መፍትሄ ናቸው ከሚሏቸው መካከል ስለ ማህበራዊ ሚዲያ አጠቃቀም ማህበረሰቡን ማስተማር ይገባል። ህዝቡ ለራሱና ለሀገሩ ጠላቶች ገንዘብ እያዋጣ መሆኑን መረዳት ይኖርበታል፣ በማለት ይከራከራሉ። የዚህ የሶሻል ሚዲያ ሊትረሲ ወይም ደግሞ የሶሻል ሚዲያ እውቀት በስፋት ያስፈልገናል። በስፋት ማስተማር እድሉን ያላቸው ሚዲያ በእጃቸው ያለ የማህበራዊ ሚዲያን ፈተናና ጥቅሞቹን በግልጽ ማስተማር። ምን ስንል ለምሳሌ አንድ አገር ላይ የተነሳን ወገን በጣም ሲሳደብ፣ አገርን ሲያንቋሽሽ፣ ሲያዋርድ፣ እሴታችንን ገደል ሲከት በንዴት እያየ ነው ሊሆን ይችላል እኛ እየተናደ ድን ስናየው፣ ያ ሰው ግን ጥቅም እያገኘበት ነው። እኛ ባየ ነው፣ ገንዘብ እያገኘበት ነው። ወደን ግን አላየ ነው፣ እኛ አናውቅም። ለጠላት ገንዘብ ማምረቻ እየሆንን እንዳለን አናውቅም። ለሀገር ጠላት፣ ለባህል ጠላት፣ ለልማድ ጠላት፣ ለኢትዮጵያዊነት፣ ለሃይማኖት ጠላት ገንዘብ እያበረከትን እንደሆነ እንኳን አናውቅም። ማህበራዊ ሚዲያው ብዙ ጥቅሞች የተገኙበትና አሁንም የሚገኙበት ጠቃሚ መረጃዎችን መቀባበያ የትምህርት የሳይንስና የፖለቲካና ሰብአዊ መብቶች መወያያ መድረክ ብቻ ሳይሆን ከመነሻውም ይህን ዓላማ ከግምት ውስጥ ለማስገባት የተሰራ መሆኑን አቶ ብርሃኑ ያምናሉ። ህብረተሰቡ ይህን ሚዛን በመጠበቅም ሆነ በጎጂ ጎኑ የተደቀነበትን የአማራጭ ፈተና አስመልክቶ ምን ማድረግ ይኖርበታል? አቶ ብርሃኑ ችግሩን አላጡትም። በቃ ወዴት ትተነው እንቀመጥ? የግድ ጥቅም አለው። መረጃ ታስተላልፍበታለ፣ ታስተምርበታለ፣ ሰዎችን ታገኝበታለ። ወደ ሚዲያው ልሂድ። እጅግ እጅግ ዘግናኝ። ቀላል ፈተና አይመስልም። ለማንኛውም እንግዶቻችንን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ክብራትና ክብራን ስርጭታችን በዚህ ተጠቃለዋል። ሳስተናግዳችሁ ያመሸሁት እንግዲህ ወልነኝ። ስርጭቱን ከስቱዲዮ የተቆጣጠረልን ኤልያስ አስማረ፣ የምሽቱ ዋና አዘጋጅ ጽዮን ግርማ። ነገ ምሽት በተመሳሳይ ሰዓት እስከምንገናኝ መልካም ምሽት። どこでどこでどこでどこでどこでど